የእስር ቤቶች በሮች ተከፍተው እስረኞች እየተለቀቁ ነው። ውሳኔው ከተላለፈ አንስቶ ባለፈው አምስት ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነጻነት ወጥተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ የደረሱባቸውን የሥቃይ ምርመራዎች ዐይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰሙባት አገር ትሆን ዘንድ ተስፋና ምኞታቸውን ገልጸዋል የሕግ የበላይነት እንዲጸናም ጠይቀዋል። ጽዮን ግርማ በቀደሙት ሁለት ዘገባዎች ከፍ ያለው ተፈራና አሸናፊ አካሉ የተባሉ ወጣቶችን አነጋግራ ነበር። ለዛሬ ደግሞ በቅርቡ የተፈቱትን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤንን ታሪክ ይዛለች። መቶ አለቃ ማስረሻ ሰጤ በጎጃም መርጦ ለማርያም ነው የተወለደው። ወጣት ነው። በአየር ኃይል ውስጥ በተዋጊ አውሮፕላን አብራሪነት ከተመረቀ በኋላ እስከ ታሰረበት ጊዜ ድረስ ለስምንት ዓመታት ማገልገሉን ይናገራል። እንደነገረኝ በዳርፉር የተባበሩት መንግስታት የሰላም አስከባሪ ልዑክም ሆኖ አገልግሏል። በታህሳስ ወር 2007 ዓ.ም ለእስር ከመዳረጉ በፊትም የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ ላይ ተሳትፏል። አሸባሪ በሚል ተይዞ የታሰረው ይህን ግዳጅ ከፈጸመ ከአራት ወራት በኋላ መሆኑ ሀዘኑን ከፍተኛ አድርጎት እንደነበር ያስታውሳል ሸባብን ቡድን ለመደምሰስ ሀገራዊ ግዳጅ መጣና ና የዚያ ግዳጅ አንዱ ተሳታፊ ሁኜ ነው ወደ ሶማሊያ ያቀናሁት ማለት ነው። እና እዚያ ያለውን ግዳጅ ጨርሰን ተመለስ ሰብትን በመጣን በአራት ወር ራሳችን አሸባሪ ተብለን ወደ ማረና እና ወደ ህግይ የሚዘገንን የደህንነት ቢሮ ምርመራ ውስጥ ገብቻለሁ። ማስረሻ ከሌሎች ሶስት የአየር ኃይል አብራሪዎች ማለትም መቶ አለቃ ዳንኤል ግርማ፣ መቶ አለቃ ብሩክ አጥናፉና መቶ አለቃ ገዛሀኝ ድረስ ከነበሩበት ድሬዷ ወደ ባህር ዳር እየሄዱ ከተማዋ መግቢያ ላይ ተከበው መያዛቸውንም ገልጿል። ከዚያ በኋላ እንግዲህ እጃችን እና እግራችን ታሰረ። ለምሳሌ ዛ ሰርጎት በራሴ የጫማ ክርማ እግሬን ታስሯል። ወደ ባህር ዳር ባህር ለሚገባ ነው ብቻ ካለ ከባህር ዳር ወደ እዚህ መግቢው አካባቢ ላይ ወደዚያ ጀምሮ ጓደኞችን ለአራት ወር ከምናምን ያክል የት እንደነበሩ አላውቅም። ከዚያ በኋላ እንግዲህ በነጋው ወደ አዲስ አበባ ይዘው ይመጡ ማለት ነው። ፊቴም ተሸፍነዋል፣ እጄ ወደ ኋላ ሲባሉ ታፍሬያለሁ፣ እግሬም ታስሯል። አበባ ገባን። ደህንነት ቢሮ ነው ቦታው እንግዲህ በግልጽ መውጣት አይችልም። የራሴ ጥርጣሬ ምናምን ካልሆነ ምንም፣ ሌሊት ነው የገባሁት፣ ፊቴ ተሸፍኗል። ሁለት ወር ነው እዛ ደህንነት ቢሮ የቆየሁት። ምርመራ እጅግ በጣም የሰብአዊ መብትን የነካ እና ይህ ብሄር ተኮርም እንዳንዱ በተለይ የዘረኝነት ህዝቦች ለኢትዮጵያ ህዝብም አንድነት በተለይም ደግሞ ለንጹሃን ትግራይ ተወላጆች በጣም መጥኖ ተለቃይ አንዳንድ ቃላቶችን ያው ሪስፖንሲብል በመሆን ልናገራቸው አልፈልግም። ግን የተለመዱ በሚመስል ደረጃ ወደ ሁለት ወር በሚቆይበት ሰዓት እንደዚህ ተደጋጋሚ ብሄር ተኮር ስድቦች ነበሩ፣ ጥቃቶች ነበሩ። መቶ አለቃ ማስረሻና ባልደረቦቹ ከተያዙ በኋላ የቀረበባቸው ክስ ከግንቦት ሰባትና ቀድመው ከአየር አይ ለቀው ውጭ ሀገር ከሚገኙ አስተማሪ አብራሪዎች ጋር ተገናኝቶ መረጃን አውጥቷል የሚልና ሌሎች ተጨማሪ የሽብር ክሶች እንደነበሩ ያስታውሳል። ክሱ የሚለው ከ ግንቦት ሰባት አመራሮች ጋር በተለይም ከካርቴን ተሸ መተንኮሉ ጋር እና ከሻለቃ ቶ በመዘነ ጋር በመገናኘት የአየር ኃይል ፓይለቶችን እየመለመለው ወደ ግንቦት ሰባት ይልካል። ከእንደገና ደግሞ የአየር ኃይልን ሚኒስትር እያወጣ ለኢሳት ጋዜጠኞች በመስጠት የመከላከያን ሚኒስትር አባክንሃል የሚል ነው እና ሀገር ከርተሃል የሚል ነው። እንግዲህ አንድ ያልኩት እንደሚታወቀው ኢትዮጵያ ባንደሪ ላይ ነ እንደዚያ ከእንደገና ደግሞ በአስራ ሰባት ስራ ላይ መሆኔም አየር ኃይል አመራሮች የሚያውቃሉ፣ መንግስት የሚያውቃል። በነጋው ነው የያዙ በራሳቸው ግ መሰረት ከሀያ አንድ ቀን በላይ ያለ ትዕዛዝ እየቀረ ነው የሚለው ወደ ክዳት ኩብለላ ምናምን ሊያስጠይቀው የሚችለው እና የኢትዮጵያን ባውንደሪ ከለቀቀ ነው የሚለው እና መሰረት ከዚህ ክስ ነው በእኔ ላይ እየመሰረቱ መቶ አለቃ ማስረሻ ግን ለመከሰሱ ምክንያት በመከላከያ ውስጥ ላለው ፍትሕ መጓደል በግልጽ ስለምንቃወም ነው ብሎ ያምናል። የአንድ ቡድን የበላይነት በኢህዴግ ውስጥም የህወሀት የበላይነት እና ነግሶ የቆየ መንግስት ነው። ይህ መንግስት እንግዲህ በሲቪል ባለስልጣኑ ብቻ አይደለም። ይሄ የሲቪል ባለስልጣኑን ወይም ደግሞ የህወሀት አመራሮችን ሊደግፍ የሚችል መከላከያና ደህንነትም አጠቃላይ የሰራ ተቋማት ይህንን የበላይነት ሊያስጠብቁ በሚችሉ ደረጃ ነው የተዋቀረው። ማብሔራዊም ተመሳሳይ አደረጃጀት ያለበት ነው ፍጹም የድርጅት የበላይነት የሚታይበት በመሆኑ እና ወቅቱም ደግሞ ሁለት ሰባት የምርጫ ወቅት በመሆኑ የመከላከያ ወይም ደግሞ መንግስት ባክቦን የሚባለውም አየር ኃይል ነው ተብሎ ስለሚታሰብ በተለይ የመከላከያ ባክቦን የአየር ኃይል በመሆኑ እዚያ ውስጥ ያለነው ተዋጊ ፓይለቶችንም ረጅም ጊዜ የሀገር ህገና የውጊያም ሆነ የሰላም ማስከበር ተሞክሮ ያለንን በተደራጀ መልኩ ስንወጣ ሲያዩ አድርጎ ለህዝብ ስልጣኑን ያስረክባል በሚል አስበን ነው ወደ ትግል የጀመርነው። ኦፍኮርስ አመንበት የሆነ ነው። እንግዲህ ጥርጣሬውና ክሱ ከዚህ የመነጨ ነው ዬ አስባለሁ መቶ አለቃ ማስረሻ ክሱ ድራማ ነው ብለን ስላመንን ክሱን ተከላክለን የድራማው አካል አንሆንም በሚል አንከላከልም አልንና እኔ አስር አመት እስር ተፈረደብኝ ብሏል ፍርዳችንን ለመጨረስ ቂሊንጦ ከሄድን በኋላ ግን ማረሚያ ቤቱን አቃጥላችኋል ተብለን እንደገና ተከሰስን በዚህ ጊዜ የተደረገብን ምርመራ ግን ታሪክ ሊረሳውም ሊሽራውም የማይችል የጭካኔ ተግባር ነበር ብሏል። በአካል ላይ የተፈጸሙ ድርጊቶች በሰብዊ መብትም የተረጋገጡ ጠባሳውም ያለ ስለሆነ ይህም ለኢትዮጵያ ሕዝብ የምናገር ችግር የለውም እና በመጀመሪያ ደረጃ እኔ ወደ ከፍተኛ ጥበቃ ከመግባቴ ከአራት ወር በኋላ ነው የጥ በቃጠሎ የተፈጸመው። ከፍተኛ ጥበቃ ውስጥ ከገባ በኋላም ለብቻዬ ነው ፍርድ ቤት የሚቀርበው በፒካፕ ነው የሚያቀርቡን በእነ ተመድቦ ነው ፍርድ ቤት የሚወስደኝ የሚመልሰኝ ከሌላው እስረኛ ጋር ኖርማል የመገናኘት ዝብል አልነበረኝም። በዚህ ሁኔታ ውስጥ ሆነህነ እንግዲህ አቃጠልክ ብለው ይህንን ነገር ያመጡትና ሻወር ቤት እና የወሰዱ ከአንድ ወር ሌላ ወንስተኛ ተወሰዱ ከአንድ ወር በኋላ ነው ወሰዱ እንደ ወሰዱ ወደ ጫካ ነው ይዘኝ ሄዱት እና ሁለት አይነት ክርክር ነበር። አንደኛ በመገናኛ የተነጋገሩ ከበር አለቃ ትእዛዝ ይዛያለና በዛ ትእዛዝ ፍቃደኛ ያለ መሆን አይነት ክርክርም ይመስላል። እኔም ጫካ ላይ ወደ ዛፍ ተጠጋ ብለው አቁመውኛል። በሁለት ደረጃ ራስ በራሳቸው ሁለት ናቸው። ጠቀስ ይዘ የሚሄዱ ልብስ ጃኬት ምናምን የደረጉት ነገር የለም እና እርስ በርስ ይጨቃጨቁ ነበረ። እሱ መግባባታቸው አሉ። መልሰው ወደ ምርመራ ቦታ ነው ያመጡኝ እና ከዚያ በኋላ ሰቅለውኝ ምሳሌ በተሰክ ያለው ገመዱ ተበጠሳሉ። ግን ገመዱ ተበጥሶ ነው ብዬ ስም አውቀው ነው የለቀስም። ከላይ ታፈር የነበረበት ወደ ጣራ ተከብቼ ነው ያሰሩ። ከዚ ላይ ነው ገመዱ የለቀቀና መሬት ላይ ወደኩኝ። ወገቤን አሁንም ያመኛለሁ። እነሱ ጋር ያለው ፋርዘር ኢንቨስቲጌሽን መሄድና መመርመርም ፍላጎት ስላልነበረኝ ጉዳቱ እስኪ መዋለ እንግዲህ ሁን እጅ ይጠቀማለሁ ብዬ አስባለ። ሰቅለውኝ ስትል እንዴት ነው የሰቀሉ? ምን ላይ ነው የሰቀሉ? ሁለት ጠረጴዛዎች አሉ እና አንድ እጄን በቀቴ ናሰሩ እግሬንም እንደዚ በጀመር ነገር ያሰሩ። ከዚያ አውራ ጣቴም ታስሯል፣ እግሬ ላይ ከስርም ታስሯል እና የውስጥ እግሬ ወደ ላይ ለድብደባ በሚያመች መልኩ ማለት ነው። ተደዝቄ ነው የተሰቀልኩት። መርማሪዎቹ የሚያቀርቡለት ጥያቄ ምን ነበረ? የሚጠውቂ ጥያቄም ከአእምሮ በላይ ስለነበር ከኔ ጋር የማይሄድ ስለነበረ ምንም ሌላ አልቻልኩም። ስንቅ ሊሰጡ አልቻሉ። ወደ አንድ ነጥብ አምስት ሚሊዮን ብር አስገብተሃል፣ ገብቶልሃል ይባላል። ብዙ ጊዜ እዚያ ጥያቄ የለኝም ማለት ቤተሰብም፣ የፈላ ሀገር ሰው ነኝ። እዚያ አካባቢ የሚመጡ ስምም እየተከታተሉ በደህነት አትስጡ። ቡና እንኳን ሰው እየጋበዘኝ በምጠጣበት ሁኔታዎች አንድ ነጥብ አምስት አንድ ነጥብ ስድስት ሚሊዮን ብር ገብቶልሃል እናለ እያከፋፍለሃል የሚል ነገር ሲመጣ ዱላውን ለመቻል ከመሞከር ውጪ ይህንን ነገር ለማመን ከባድ ነበር። ማቋረጥ ነው ዱላውን ፍድብ አለው መጥፋት አለ፣ በማንነት መሳደብ አለ።

ሽማግሌ ናቸው አባቴ ቤተሰብ ምን ለማድረግ እንዳሰቡ አላውቅም በዚህ ድሚያቸው በድንጋጤ እንዲመጡ ታስብም ይሁን ብቻ እንደዚያ ጎርተው ወገቢ ራሴን ክየ መቆም በማልችልበት አይኔ ተረግጦ መልኩም ቀይሮ ፊት ያውጡ እንደዚያ በሆነበት ሁኔታ እጄ ሁሉ የታሰርኩበት ደምና ሌላ ክፍል እየታየ ከአባቴ ጋር አገናኙ እና ረጅም ጊዜም ታምነው አሁን በኢትዮጵያ ሕዝብ ጥረት በተለይም በውጭ የሚኖሩ የአማራ የዲያስፖራ አባላት ገንዘብ ልከው አሳስመውልኛል። በዛ አጋጣሚ በጣም ማመስገን እፈልጋለሁ። ማስረሻ የደረሰበት ጉዳት ከፍተኛ በመሆኑ የአካሉም የኅሊናውም ጠባሳ የማይሽር ሊሆን ይችላል ብሏል። ግን ምንም ቢሆን ሀገር ነው ያለኝና ከዚያ በላይ ዋጋ የከፈሉ አሉና የተከፈለው ዋጋ ባክኖ እንዳይቀር ፍትሐዊ አገልግሎት የሚሰጥባቸው የህግ ተቋማት መገንባታቸው አስፈላጊ ነው ብሏል። አያይዞም የኔ ትግል ከእስር ቤት የወጣው ቀን ተጀምሯል። ትግሌ ደግሞ በኢትዮጵያ ምድር በኛ ላይ የተፈጸመው ግፍ በማንም ላይ ተመልሶ እንዳይፈጸም ማረጋገጥ ነው ብሏል። መቶ አለቃ ማስረሻ ከእስር የወጣውት ወላጆች የልጆቻቸውን ህይወት ገብረው ነው። በህዝብም ትግል ነው ካለ በኋላ ጠያቂ በሌለኝ ሰዓት ጠያቂ የሆኑኝን እናት ለማመስገን እድል ስጭኝ ሲል ጠይቆኛል። ምን ተላቅነቸው እሳቸው ታቁ በሚዲያ የሰሙት ላይ የተፈጸመውን ግፍ ሰምቶ እየተመላለሱ ጠይቁኝ የነበሩ እናት አሉ። ወይዘሮ ትንሣኤ ይባላሉ መግባት በማልጠየቅበት ሰዓት ስምት ስንገላት የነበሩ ናቸው እና እንደን ህናት ምስጋና ቀርባለሁ። ሌላው ለወጣቱ አጠቃላይ ምስጋና ማቅረብ ፈልጋለሁ። አመሰ አድማጮች ከአስራ ሶስት ዓመት እስር በኋላ የተፈታውን የአየር ሀይል አብራሪ የመቶ አለቃ ባህሉ ገብሬን የእስር ቤት ቆይታ ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።